የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19፣ በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ጥር 28 2008 ዓ ም ፕሮግራሙን ጀመረ። የኤርትራውያን ተቃዋሚዎችን እንቅስቃሴ የሀገራዊ ውይይት መድረክን ይዘናል። ኣብዚ ሓለፈ ሰለስተ ዓመታት ሕጂ ጀሚርና ዘለና ቃልሲ እንታይ እዩ? ካለፉት ሶስት ዓመታት ወዲህ የጀመርነው ትግል የተበታተኑትን ኃይሎች ለማሰባሰብ የሚታገል እንቅስቃሴ ነው የምናካሂደው አንድ ላይ ተሰባስበው ለውጥ ለማምጣት ብቻ ሳይሆን ከለውጥ በኋላም የተረጋጋ የሽግግር ስርዓት ለመመስረት ይችላሉ የሚል እምነት አለን። ዶክተር አሰፋው ተከስተ የመድረኩ አስተባባሪ ናቸው። ሙሉ ዝግጅት ከዜና ቀጥሎ ይቀርባል። ብርሃን ኃይሉ ፕሮግራሙን ትመራለች። የማስተናግዳችሁ ሶሎሞን አባተ ነኝ። አሁን የሰዓቱን የዓለም ዜና እናሰማችሁ። ክቡራትና ክቡራን አድማጮች እንደምናመሻችሁ፣ የሰዓቱን ዜናዎች ያሰማለሁ። አሉላ ከበደ ነኝ። ዛሬ ቅዳሜ ፓኪስታኗ ዋና ከተማ ኢስላማባድ ላይ የተሰባሰቡት የዩናይት ስቴትስ የቻይና፣ የፓኪስታንና የአፍጋኒስታን ልኡካን አባላት በአፍጋኒስታን መንግስትና በአፍጋኑ የታሊባን ቡድን መካከል የቀጥታ ሰላም ንግግር ማካሄድ የሚያስችል የሂደት መርሃ ግብር ነደፉ። ባለአራት ሀገሩ የአስተባባሪ ቡድን ልኡካን በዛሬው ስብሰባቸው በጋራ ባወጡት በዚህ ጋዜጣዊ መግለጫ ይፋ እንዳደረጉት የያዝነው የአውሮፓውያኑ የካቲት ወር ከሚጠናቀቁ በፊት ይሆናል ባሉት መሰረት የሰላም ንግግሩ የሚካሄድበት ቀን የሚካሄድበትን ቀን ለመቁረጥ ጥረት በማድረግ ላይ መሆናቸውን አስታውቀዋል። የታሊባን ቡድን በድርድሩ እንዲሳተፍም ጥሪ ያቀረቡት የአስተባባሪው ቡድን አባላት ለአፍጋኒስታን ቀውስ ማብቂያ የሚያበጅና የፖለቲካ መፍትሄ የሚያመጣ ነው ያሉት ይህ እቅድ በድርድሩ የሚኖሩትን የሂደቱን እርከኖችና ደረጃዎች በዝርዝር ያስቀመጠ መሆኑን የገለጡት። ይሁንና ለአሜሪካ ድምፅ አስተያየት የሰጡ የታሊባን ምንጮች በበኩላቸው የአንድ ወገን አያያዝ የተንጸባረቀበት ያሉት እቅድ አንዳችም ፍሬ አያስገኝም ሲሉ አጣጥለውታል። በሌላ የአፍጋን ነክ ዜና የአገሪቱ ብሔራዊ ጸጥታ ኃይሎችና የዩናይት ስቴትስ ሰው አልባ ተዋጊ አውሮፕላኖች ፓኪስታንን በሚያዋስነው ምስራቃዊ ክፍል በጋራ ባካሄዱት የማጥቃት እርምጃ በእስካሁኑ መረጃ ቁጥራቸው ሀያ ስምንት የሚደርስ የጽንፈኛው እስላማዊ ቡድን ተዋጊዎችን መግደላቸውን ባለስልጣናቱ አስታወቁ። የአካባቢው ባለስልጣናት ጨምረው እንደ ገለጡት ለሊቱን የተካሄደው ጥቃት በናንጋሀር አውራጃ አችንና ኮት በተባሉ ወረዳዎች ውስጥ ነው። ቁጥራቸው 16 የሚደርስ የጽንፈኛ ቡድን ተዋጊዎች የተገደሉት የአይሲስ ተዋጊዎች ተሰብስበው በነበረበት ከከተሞች ራቅ ብሎ በሚገኝ ተራራማ አካባቢ በደረሰ ጥቃትና እንዲሁም የተሳፈሩበት ተሽከርካሪ በዩናይትድ ስቴትስ ሰው አልባ ተዋጊ አውሮፕላኖች ተመትቶ መሆኑን የአቺን ወረዳ አዛዥ ሀጂ ጋሊብ ለአሜሪካ ድምፅ ተናግረዋል። አዛዡ አክለውም የተገደሉትን የአይሲስ አባላት የፓኪስታን ጽንፈኛ ተዋጊዎች ናቸው ብለዋል። የአፍጋን ብሔራዊ ጸጥታ ኃይሎች በአጎራባቿ የኮት ወረዳ ከአይሲስ ተዋጊዎች ጋር ባካሄዱት ውጊያ አስራ ሁለት የቡድኑ ጀሌዎች መገደላቸውንና ተጨማሪ በርካቶች መቁሰላቸውንም የአካባቢ ባለስልጣናት አስታውቀዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በዛሬው ዕለት በደቡባዊ ታይዋኗ የታይናን ከተማ የደረሰ ርዕደ መሬት አንድ ግዙፍ የመኖሪያ ቤት አፓርታማ ህንጻ ላይ ህንጻ በመናድ አንድ ጨቅላ ህፃንን ጨምሮ እስካሁን ባለው መረጃ ለአስራ አንድ ሰዎች ህይወት መጥፋት ምክንያት መሆኑ ተገለጠ። ባለሥልጣናቱ ጨምረው እንዳስታወቁት ቁጥራቸው የበዛ ሰዎች በሕንፃው ፍርስራሽ ተይዘው እንዳልቀሩ ገምተዋል። በብዙ መቶዎች የሚቆጠሩ የመቁሰል አደጋ እንደደረሰባቸውም ተነግሯል። የዩናይት ስቴትስ ርዕደ መሬት ጥናት ተቋማት ይፋ እንዳደረጉት በሬክታር ስሌት ስድስት ነጥብ አራት እንደሚደርስ የተነገረው ይህ ርዕደ መሬት የ2 ሚሊዮን ሰዎችን መኖሪያ በሆነችው ከደቡብ ምስራቅ ታንያን ከተማ 40 ኪሎ ሜትሮች ርቆ በሚገኝ ስፍራ ነው። በአለፖ እየደረሰ ያለውን የቦምብ ድብደባ በምሸሽ በያዝነው ሳምንት በመግሮፍ ላይ ለሚገኙት በብዙ ሺህ የሚቆጠሩ ሶሪያውያን መጠለያና ከለላ እንዲሰጥ ሲል የአውሮፓ ሕብረት ባለስልጣናት አስታወቁ። አድማጮች፣ ለዜና የተያዘው ሰዓት በዚሁ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርትዝ በ22 ሜትር ባንድ በ13865 ኪሎ ኸርትዝ በ25 ሜትር ባንድ በ1240 በ1280 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ጥር 28 2008 ዓ ም ምሽት ፕሮግራም ነው። ዶክተር አሰፋው ተከስተ የኤርትራው ሕዝባዊ ግንባር አንጋፋ ታጋይ ናቸው። በትግሉ ወቅት በሕክምና ክፍል እያገለገሉ ኤርትራ ራሷን የቻለች አገር ከሆነች በኋላም ለአጭር ጊዜ በማኅበራዊ ጉዳዮች ኃላፊ ሆነው የሠሩ ናቸው። ከዚያም በአስመራ ዩኒቨርሲቲ ዲን እንደነበሩ ወደ ዩናይትድ ስቴትስ ከገቡ በኋላም ትምህርት በመቀጠል ካሊፎርኒያ በሚገኘው ቶሮ ዩኒቨርሲቲ የዓለም አቀፍ ጤና ጥበቃ ፕሮፌሰር ሆነው እንደሚሰሩ ጠቁመዋል። ከሀገሪቱ የፖለቲካ ሕይወት ተለይተው እንደማያውቁ፣ መጀመሪያ ለፕሬዚደንት ኢሳይያስ ደብዳቤ ከጻፉት 13 ሰዎች አንዱ እንደነበሩ፣ አሁን ደግሞ የሀገራዊ ውይይት መድረክ በሚል የተመሠረተው አካል አስተባባሪ ሆነው እየሰሩ መሆናቸውን ገልጸዋል። አዳነች ፍሳሐዬ አነጋግራቸዋለች። እንግዲህ በመጀመሪያ ደረጃ ዶክተር አሰፋው ተኸስተ ለትብብሮና ለጊዜው እናመሰግናለን። ተቆርቋሪ ኤርትራውያን መድረክ በሚል ስያሜ እየተሰባሰቡ መሆናቸው ይሰማል እና በመድረክ ውስጥ የተሰባሰቡ ሰዎች ማን ናቸው? የሚወክሉት ሀይል አለ ወይ? ያንላ ወይዘሮ አለነሽ መጀመሪያም እዚ ምስ መድረክ ከላልየ እሺ ኣብዚ ሓለፈ ሰለስተ ዓመታት ሕጂ ጀሚርና ዘለና ቃል እንታይ እዩ አመሰግናለሁ። ወይዘሮ አዳነች በመጀመሪያ ከመድረክ ጋር ላስተዋውቅሽ። ካለፉት ሦስት ዓመታት ወዲህ የጀመርነው ትግል ነው። ኤርትራ ውስጥ አሁን ያለውን ሥርዓት የሚቃወሙ ብዙ ድርጅቶችና ግለሰቦች አሉ። ተቃዋሚው ኃይል ግን በኤርትራውያንም ሆነ በዓለም ሕዝብ ዘንድ አሁን ያለውን ሥርዓት ሊተካ የሚችል ተደርጎ ሊታይ አልቻለም። ዋናው ያዳከመን ነገር ደግሞ ለየብቻችን ስንታገል መቆየታችን ነው። አሁን የመድረክ ዓላማ የተበታተኑት ኃይሎች ሁሉ አንድ ላይ ተሰባስበው ያላቸውን አቅምና ኃይል ሁሉ ወደዚያ እንዲያመራ ማድረግና ለውጥ ለማምጣት ብቻ ሳይሆን ከለውጥ በኋላም የተረጋጋ የሽግግር ሥርዓት ለመመስረት ይችላሉ የሚል እምነት አለን። መጀመሪያ ላይ ያደረግነው ነገር ሁላችንንም ሊያስተባብር የሚችል የፖለቲካ መሬት ምንድን ነው የሚለውን ነጥብ ግልጽ ለማድረግ ሞከርን። እኛን ሊያሰባስበን የሚችል ነገር ኤርትራ ውስጥ በሕግ የሚገዛ ሕገ መንግሥታዊ ሥርዓት መመሥረት ነው የሚል ድምዳሜ በውጭና አገር ውስጥ ያሉት ደረስን። ይህን መሠረት በማድረግም የተለያዩትን ድርጅቶች ለማሰባሰብ እየጣርን ነው። በውጭና በአገር ውስጥ ያሉት ተቃዋሚ ኃይሎችን አገናኝቶ ሀገሪቱን በሰላም ሊያሸጋግራት የሚችል ጠንካራ ተቃዋሚ ኃይል ለመፍጠር ነው በመታገል ላይ ያለ ነው። ስለሆነም እኛ የፖለቲካ ድርጅት ሳንሆን የተበታተኑትን ኃይሎች ለማሰባሰብ የሚታገል እንቅስቃሴ ነው የምናካሂደው። ይሄ መድረክ ከተመሰረተ በዚህ በሶስት ዓመታት ጊዜ ውስጥ ያሉት ተቃዋሚዎችን ለማስተባበር የሞከሩ ጉዳይ በስራ ደረጃ የተሞከረበት አለ ወይስ ገና አሁን በእቅድ ደረጃ ነው? ሓንቲ ካብታ ዝተዓወትናላ ዓባይ አኼባ አብ ናይሮቢ ዝካሄድና ያ ናይ ዓሰርተ ሓደ ተቃውምቲ ውድባት ኣኼባ ነ ኣብዚ ኣኼባ እ አንድ ስኬት ያገኘንበት ትልቅ ስብሰባ በቅርቡ ናይሮቢ የተካሄደው አስራ አንድ ተቃዋሚ ኃይሎች የተሳተፉበት ነው። እነዚያ ድርጅቶች የየራሳቸው የፖለቲካ ፕሮግራም ያላቸው ናቸው። የፖለቲካ ነጻነታቸውን እንደተጠበቀ ሆኖ ለአንድ የፖለቲካ ዓላማ ሊታገሉ ይችላሉ የሚል ዓላማ ስለነበረን በዚያ መሠረት ስብሰባ አካሄድን። ተስማምተንበታል፣ ሁላችንም ለዚህ ዓላማ እንድንታገልና ይህን በተግባር ላይ የሚያውል አንድ አካል ለማቋቋም ነው የተስማማ ነው። አንድ የሆነ አካል እንዲቋቋም ያሰባችሁት በምን መልክ ነው? በድርጅት መልክ ወይስ እንዴት ነው? ብፖለቲካው ምንቅስቃስ ሕጂ እንታዩ መጀመሪያ ክንጀምር ከለና እቶም ኣብኡ ዘለና ሰባት በፖለቲካ እንቅስቃሴ መልክ ነው የሚሆነው። እኛ ይህን ጉዳይ ስንጀምር በተቃዋሚነት ነው። በአሁኑ ጊዜ ከአርባ በላይ የሚሆኑ ተቃዋሚ ቡድኖች ስላሉ አዲስ ድርጅት መፍጠሩ አስፈላጊ አይሆንም ብለን ወሰንን። ብዙ ለሰብአዊ መብት የሚታገሉ የወጣቶች ማኅበሮችና ሌሎችም በኤርትራ ያለውን ሁኔታ ለመታገል የሚጥሩ ስላሉ እኛ በፖለቲካ ድርጅት ተደራጅተን የራሳችንን ፕሮግራም አውጥተን የኤርትራን መንግሥት አስወግደን የመተካት ዓላማ የለንም። ዋናው እምነታችን ለውጥ ሊመጣ የሚችለው ከውስጥ ነው የሚል ነው። ስለሆነም ውጭ ያለው ኃይል ውስጥ ካለው ጋር መገናኘት ይኖርበታል ማለት ነው። እኛም መገናኛ መስመር ለመፍጠር እንችላለን። ውጭ ያለ ኃይልም ተበታትኖ ከሚታገል ልናሰባስበው እንችላለን የሚል እምነት አለን። አሁን እንግዲህ ቅድም እርስዎ እንዳሉት ብዙ ተቃዋሚ ኤርትራውያን አሉ፣ በድርጅትም ደረጃ አሉ፣ በተለያዩ በሰብአዊ መብት የመሳሰሉ ቡድኖችም አሉ። ግን ጥንካሬ አይታይባቸውም። ከስማቸው በስተቀር አሉ ከመባል በስተቀር እንቅስቃሴ ሲያካሂዱ ተጨባጭ የሆነ ነገር ሲፈጽሙ አልታዩም። እና ምክንያቱ ምን ሊሆን ይችላል? እሱ ነው እንግዲህ ዋናው ምክንያት ምንድን ነው? የተበታተነ ኃይል ከሆነ እንደ የፖለቲካ ኃይል ጥንካሬ ሊኖረው አይችልም። ያዳከማቸው አንዱ መበታተን ሲሆን፣ ከሁሉም የከፋው ደግሞ እርስ በርስ መናቆራቸው ነው። ያላቸውን ኃይል ብቃት ወደ ኤርትራ እንደ ማምራት ፈንታ በየራሳቸው ላይ ስላረፈ የፖለቲካ ትክሉን አዳከሙት። ኤርትራ አዲስ ሀገር ናት። ተቃዋሚ ፓርቲዎቹ የተፈጠሩት ደግሞ ገና አሁን ነው። ተመክሮ ስለሌለም ብሔራዊ ጉዳይ ላይ እንደማትኮር ፈንታ ግላዊ መናቆር ላይ ሰምጠው ተዳከሙ። እኛ መቀየር የምንፈልገውም ይህን ሁኔታ ነው። እስካሁን ባለው ጊዜ ባያችሁት ሁኔታ የመሰባሰቡ ወይም ደግሞ እንደገና ተቀራርቦ አብሮ የመስራቱ ዝንባሌ ምን ያህል ነው ተስፋ ያለው ይመስሎታል? አላማችሁ እዚ ክንገብር ዝኽኣልና ንሕና ስለ ዝሓሰብና አይኮነም ከም ሓቂ ኣብ ልቢ ነፍሲ ወከፍ ተቃዋሚ። ይህን ለማድረግ የቻል ነው እኛ ስላሰብነው ሳይሆን በእውነቱ በእያንዳንዱ ኤርትራዊ ተቃዋሚ ኃይል ያለ ነገር ስለ ሆነ ነው። በኤርትራ ህዝብ ውስጥ ያለ ነገር ነው። ተባብረን ብንታገል ኖሮ አሁን ባለው ሁኔታ ላይ ባልወደቅን ነበር የማይል ኤርትራዊ የለም። ስለሆነም ኤርትራውያን የሚሉትን ነው በተግባር ላይ ለመዋል የሞከር ነው። ይህን ካደረግን በኋላ ታዲያ ሁሉም ሰው ተስፋ አድርጓል። እንዲህ ካደረግን ኤርትራ ውስጥ በአጭር ጊዜ ውስጥ በሰላማዊ መንገድ አንድ አይነት ለውጥ ሊመጣ ይችላል የሚል ተስፋ በአገር ውስጥና በውጭ አለ። ስለሆነም መድረክ የተባለው ስብስብ ትልቅ ኃላፊነት ነው ያለው። መድረክ ምን ያህል ሰዎች አሉት? ጥንካሬውን ለመለካት ያህል መድረክ ብአባላት አይኮንን ብሰርሕ እንታይ ማለት ብውልቀ ሰባት አይኮን ንሕና ብውድባት ኢና መድረክ በአባላት ወይም በግለሰቦች አይደለም የሚሰራው፣ እኛ ድርጅቶች ነን። ስለሆነም ከመድረክ ጋር አብረው የሚሰሩ ብዙ ድርጅቶች አሉ ማለት ነው። የፖለቲካ ድርጅቶችና ማህበራት አሉ። በግለሰብ ደረጃ ከስብስቡ ጋር የሚሰሩ ደግሞ ከአንድ መቶ በላይ የሚሆኑ ሰዎች አሉን። ቅድም ውጭ ስላሉት ተናግረዋል። ውጭ ስላሉት ተቃዋሚዎች ሲናገሩ ዋናው ነገር ለውጥ ሊመጣ የሚችለው ከውስጥ ነው እና ውስጥ ያሉትንም ብለው ተደጋጋሚ አንስተዋልና ጥንካሬው ምን ያህል ነው? ኤርትራ ውስጥ ያለው ተቃውሞ ኣብ ኤርትራ ቀጻሊ ተቃውሞ አሎ ተቃውሞ ስለ ዘሎ እዚ ኩሉ ንሪኦ ዘለና ማለት እዚ ክንደይ ሰብ እሰር ኤርትራ ውስጥ ቀጣይ ተቃውሞ አለ። ተቃውሞ ስላለ ነው ይህ ሁሉ ሰው የሚታሰረው የሚሰወረውና ከሀገር የሚወጣው። ይህ ነው የተቃውሞ መለኪያው። እንደምታውቂው ደግሞ ከሶስት ዓመታት በፊት መፈንቅለ መንግሥት ተሞክሮ ነበር። ከዚያም በኋላ የተለያዩ ሙከራዎች ነበሩ። በየጊዜው ይከሽፋል፣ የሞከሩትም ይታሰራሉ፣ ይሰወራሉ። እኛ የሀገሪቱ መንግሥት አካል ስለነበርን ከውስጥ ጋር ግንኙነት ማድረግ ከባድ አይሆንብንም። እኛ ባለን ግምገማ መሠረት ይህ ስርዓት እንዲህ ሊቀጥል እንደማይችልና ለውጥ መደረግ አለበት ብለው የሚያምኑ ላይና በመካከለኛው ደረጃ ያሉ ቡድኖች አሉ። ይሁንና የስለላው መረብ ጠንካራ ስለሆነ እርስ በርሳቸውም ስለማይተማመኑ እስካሁን ባለው ጊዜ ስኬታማ ትግል ለማካሄድ አልቻሉም። በተጨማሪም በውጭ ካለው ተቃዋሚ ኃይል ጋር ግንኙነት አልነበረም። አሁን ለመጀመሪያ ጊዜ እየፈጠር ነው ነው ግን በሕዝብ መሃልም ሆነ በወታደራዊው ኃይል ውስጥ ለውጥ የሚፈልጉ ቡድኖች አሉ። ማንኛውም ተቃውሞ በህቡ ነው የሚካሄደው። ይህን ኃይል ነው ማሰባሰብ የሚያስፈልገው አሁን በቅርቡ መድረክ አዲስ አበባ ሄዶ ከባለስልጣኖች ጋር ተገናኝቶ እንደነበረ ተሰምተዋል። እና እስቲ ስለዛ ቢነግሩን። ክሳ ሕጂ ዕላዊ ዝኾነ ርክብ ቀጥታዊ ርክብ ምስ መንግስት ኢትዮጵያ ኣይነበረናን መወዳታ ግን ኣብ ውሽጥና ብዝገበርና ግምጋም መሰረት እስካሁን ባለው ጊዜ ከኢትዮጵያ መንግስት ጋር ኦፊሴላዊ ወይም ቀጥታ ግንኙነት አልነበረንም። በመጨረሻ ግን በውስጣችን ባደረግነው ግምገማ መሰረት ከኢትዮጵያ መንግስት ጋር ጭብጥ በሆነ ግንዛቤ ላይ መድረስ አለብን። ራሳችንን ማስተዋወቅ ይኖርብናል የሚል ድምዳሜ ላይ ደረስን። ሁለተኛው ዓላማችን ደግሞ በአሁኑ ወቅት የለውጥ ዳመና እያንዣበበ በመሆኑ ኤርትራ ውስጥ በአጭር ጊዜ ውስጥ ለውጥ ሊኖር ስለሚችል ኢትዮጵያ በኤርትራ ላይ ያላት ስትራቴጂ ምንድን ነው የሚለውን ለማወቅ ስለፈለግን ነው። በእኛም በኩል ሆነ በኤርትራ በኩል ያለውን ስጋት ለመግለጽ በማለት አዲስ አበባ ውስጥ ግንኙነት እየተደረገው ከማጋ ተገናኛችሁ ከባለስልጣኖች ጋር መናገር የሚችሉ ከሆነ መጀመሪያ መዓልት ዝገበርና ርክብ ምስ ቀዳማይ ሚኒስትር ሃይለማርያም ደሳለኝ ፍሉይ አማካሪ ብርሃነ ገብረ ክርስቶስን ዩ ነይሩ በመጀመሪያው ቀን ከጠቅላይ ሚኒስትሩ ኃይለማርያምና ከልዩ አማካሪያቸው አምባሳደር ብርሃነ ጋራ ነው የተነጋገር ነው። በሁለተኛው ቀን ደግሞ ከብሔረ አማራ፣ ደቡብ ህዝቦች፣ ኦሮሞና ትግራይ ክልል ከመሳሰሉት ሁሉም ክልሎች ተወካዮች ጋር ተገናኝተን ተነጋግረናል። ከስብሰባው ወይም ከግንኙነቱ ያገኛችሁት ጥቅም አለ ወይስ እንዴት አያችሁት? እንታይ ሁሌም ቢሆን ከተራራቁ በጥርጣሬ ውስጥ ስለሚኖር ጭብጡን ለማወቅ ስለማይቻል ከግንኙነቱ ብዙ መማር ችለናል። አንደኛ እኛን የሚያሰባስቡን ጉዳዮችን ይዘን ነበር ይሄድ ነው። ሄደን ዓለማችንንና ስጋታችንን ከገለጽን በኋላ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ እኛን የሚያሳስቡን ጉዳዮችን በሚመለከት ኢትዮጵያ ያላት ስትራቴጂ ምን እንደሆነ አንድ በአንድ በሰፊው ገልጸውልናል። አንዱ ያስገረመን ነገር ደግሞ ጠቅላይ ሚኒስትሩ ባደረጉልን ገለጻ የምንለያይበት ነገር አልነበረም። የተነሱት ነጥቦችም የኤርትራ ሉዓላዊነትን አስመልክቶ ያለን ስጋት፣ ስለ ድንበር ጉዳይ፣ የኤርትራን ጉዳይ ካልተጠየቀ በስተቀር የውጭ ጣልቃ ገብነት ሳይኖርበት በኤርትራውያን ነው መያዝ ያለበትና ናይሮቢ ስላካሄድ ነው ስብሰባ ነው የተነጋገር ነው በአሁኑ ወቅት ኤርትራ ውስጥ ለውጥ እንዳይካሄድ ያገተው የኤርትራ ስጋት ምን እንደሆነ፣ ስለ ኤርትራውያን ስደተኞች፣ በመጨረሻም ስለ አካባቢያችን ማለት ስለ አፍሪካ ቀንድ ሰላምና መረጋጋት በዚህ ጉዳይም ሊኖረን ስለሚችል አስተዋጽኦ በሰፊው ተነጋግረናል። እኛ በእነዚህ ነጥቦች ላይ ያለን አመለካከትና የኢትዮጵያ መንግሥት እይታ አንድ እንደሆነ ተገንዝበናል። ዝርዝር ጉዳይ ውስጥ አልገባንም። በዋና ዋና መርሆች ግን እንደማንለያይ ነው የተረዳ ነው ያልተለያየንበት ያሏቸው አበይት ነጥቦች ምንድን ናቸው? እንግዲህ እኛ የሚያሰጋንን ነገር አንስተናል። የኤርትራ ሉዓላዊነት ጉዳይ፣ የድንበር ጉዳይ ብለው ነበርና እናንተና የኢትዮጵያ መንግስት አንድ ነው አቋማችን ያሏቸውን ትንሽ ቢጠቃቅሱልን። ሓደ ካብቲ ኣብ ኤርትራ ለውጢ ንኸይመጽእ ሓጊቱ ዘሎ፣ ኤርትራ ውስጥ ለውጥ እንዳይመጣ ያገተው አንድ ነጥብ፣ ህዝቡንም የሚያስፈራው አንድ ምክንያት ኤርትራ ውስጥ ለውጥ ከተደረገ በለውጡ ሂደት ኢትዮጵያ ትወረናለች የሚል ስጋት ነው። ይህን ነጥብ ባነሳንበት ጊዜ የተሰጠን መልስ የኤርትራ ሉዓላዊነት ክቡር እንደሆነ አሁን ሳይሆን የቆየ እምነታቸው እንደሆነ ከታሪክ በመነሳት ጠቅላይ ሚኒስትሩ ኃይለ ማርያም ደሳለኝ በሰፊው ገልጸውልናል። ኢትዮጵያ ከኤርትራ የምትወስደው ቅንጣት መሬት እንደሌለ ገልጸውልናል። በዚያም ላይ በአሁኑ ወቅት ከኤርትራ ጋር ጦርነት ውስጥ የመግባቱ ጉዳይ ለኤርትራም ሆነ ለኢትዮጵያ ጥፋት ነው። ስለሆነም እኛ ጦርነት ውስጥ የመግባት ዓላማ የለንም። እኛ ለማረጋገጥ የፈለግነው አንድ ነጥብ ይህ ነበር። ምክንያቱም የኤርትራ ሕዝብ ማወቅ አለበትና ነው። ሁለተኛው የድንበር ውሳኔ መተግበር አለበት የሚለው ነው። ይህ ጉዳይ የሚያከራክር ነገር ስለሌለው ዝርዝር ውስጥ ባንገባም፣ ያከራከረን ነገር አልነበረም። ዋናው ነገር እንድንነጋገርበት መንገድ ፈጥሯል። ይህም ማለት ጠቅላይ ሚኒስትሩ ከእኛ ጋር የሚገናኝ አንድ አካል መድበዋል። እኛም እንደዚሁ። ስለሆነም ለወደፊቱ ብዙ በዝርዝር የምንነጋገርበት ነገር ይኖራል ማለት ነው። በመተከል ደረጃ ግን መግባባት ላይ ደርሰናል። የኤርትራውያን ጉዳይ በኤርትራውያን መፈታት አለበት የሚለው ነጥብም፣ የኢትዮጵያ መንግሥት በኤርትራ ጉዳይ እጅ ማስገባት ተገቢ እንዳልሆነ፣ የኤርትራውያን ጉዳይ በኤርትራውያን ብቻ መያዝ እንዳለበት፣ ኢትዮጵያ መግባት ካለባት ደግሞ ኤርትራውያን በጠየቁት መሰረት መሆን እንዳለበት ካልሆነ ግን የኢትዮጵያ መንግሥት ማንኛውንም አይነት ጣልቃ ገብነት እንደማይደግፍ ገልጸውልናል። የመድረክ ስብሰባ ናይሮቢ ውስጥ ማካሄዱ ተገቢ እንደሆነ ኢትዮጵያ ውስጥ የኤርትራውያን ተቃዋሚዎች ስብሰባ ማድረጉ የሚፈጥረው ስጋት ስለሚኖር ናይሮቢ መካሄዱ መልካም እንደሆነ አረጋግጠውልናል። የሚደረገው ግንኙነትም ከኢትዮጵያ ጋር ብቻ ሳይሆን ከኬንያና ከሱዳንም ጋር ግንኙነት ማድረግ እንደሚያስፈልግ መክረውናል። ትልቁ ነገር ኤርትራውያን ስደተኞችን በሚመለከት ደግሞ በተቻለ መጠን እንደ ሁሉም ኢትዮጵያውያን መብታቸው እንዲከበር የመንግሥት ዓላማ እንደሆነ እስካሁን ባለው ጊዜም ከ1500 በላይ የሚሆኑ ኤርትራውያን በኢትዮጵያ ዩኒቨርሲቲዎች እንደሚማሩ ተገልጾልናል። በመጨረሻም በአካባቢው ሰላምና መረጋጋት እንዲኖር ከተፈለገ የኢትዮጵያና የኤርትራ ግንኙነት መስተካከል አለበት። ግንኙነት ሳያስተካከል ወደፊት ልንራመድ አንችልም የሚል መግባባት ላይ ደርሰናል። ለወደፊት ደግሞ በዝርዝር እንነጋገርበታለን። ግን እንግዲህ እንደምታወቁት ኤርትራና ኢትዮጵያ በአሁኑ ጊዜ በጠላትነት ነው የሚታዩት እና እናንተ ኢትዮጵያ ስትሄዱ ህዝቡ ትንሽ በጥርጣሬ መልክ ሊያያችሁ የሚችል አይመስላችሁም? ሕጂ ታዩ እቲ መንግስቲ ብዛዕባ ጽልኢ መንግስት የኤርትራ መንግስት ማለት ነው። የኤርትራን ህዝብ የሚያስተምረው ስለ ጠላትነት ነው። የኤርትራ ህዝብ ጠላት ኢትዮጵያ እንደሆነች ነው የሚያስተምረው። ይህንን ነው እኛ ለማፍረስ በመጣር ላይ ያለ ነው። እንዳልሽው፣ እኛም ስጋት አልነበረንም ማለት አይደለም። ስለ እሱ ለመነጋገርም ነው የሄድነው። ተስፋ የሚሰጠው ነገር ግን የጠቅላይ ሚኒስትር ኃይለ ማርያም አያያዝን በሚመለከት አስተዋይነትን እያየን ነው። ኤርትራ ውስጥም እንደዚያው አይነት የአስተዋይነት ዝንባሌ እንዲኖር ያስፈልጋል የሚል እምነት አለን። እርግጥ ነው ኤርትራ ውስጥ ካለው ህዝብ ሰባ ሁለት ከመቶ ከኤርትራ ነጻነት በኋላ የተወለደ ነው። ይህ ከነጻነት በኋላ የተወለደው ህዝብም በአንድ ዓይነት የጠላትነት ፕሮፓጋንዳ ያደገ ትውልድ ነው። የጠላትነት ፕሮፓጋንዳ ሲደጋገም ደግሞ አእምሮ ውስጥ ይሰርጻል። እኛ መለወጥ የምንፈልገውም ይህን ነው። እንዲሆነን ለዘላለም ልንኖር አንችልምና በአሁኑ ወቅት ከ17 ዓመታት በላይ ሆነዋል የወንድማማችነት ኑሮ የነበራቸው በኢትዮጵያና በኤርትራ ድንበር የሚኖሩ ሕዝቦችን ለያይተዋቸዋል። የሚገርመው ነገር ግን በድንበሩ ያሉት ሰዎች በሌሊት ድንበር እየተሻገሩ ጋብቻ እንደሚፈጽሙ፣ ጉዳያቸውን እንደሚያካሂዱ ለመረዳት ችለናል። እኛ ግንብ ብንገነባም እንኳ የሁለቱን የድንበር ሕዝቦች ግንኙነት ማፍረስ አልቻልንም። ለምን ሕዝቡ ይሰቃያል? ለምንስ መፍትሄ አይደረግም? አንቺ እንዳልሽው ኢትዮጵያ በመሄዳችን ወደዚያ ሄደው እጅ ነሱና መጡ የመሳሰሉትን እየተባልን ነው። ይህኛን አያሳስበንም። ኢትዮጵያ ሄደን ኤርትራውያንን ስለሚያሳስቡ ጉዳዮች ተነጋግረን አዳምጠን ተመልሰናል። ኤርትራ ውስጥም እንደዛ መደረግ አለበት። ጠላትነትን ማቀጣጠል ብቻ የትም አያደርስም። ለመሆኑ በአሁኑ ጊዜ ኤርትራ ውስጥ ያለው ሁኔታ እንዴት ይገልጹታል? ኣብ ኤርትራ ሕጂ ዘሎ እቲ መንግስቲ ካብቲ ህዝቢ ኣዝዩ እናትፍ ኤርትራ ውስጥ በአሁኑ ጊዜ መንግስት ከህዝብ እጅግ እየተነጠለ ስለሄደ መጨረሻው ደረጃ ላይ የደረሰ ነው የሚመስለው። ተቃውሞን በሚመለከት ከታች ከህዝቡ ብቻ ሳይሆን በመሃልና በከፍተኛ ባለሥልጣኖች ሳይቀሩ እንዲህ መቀጠል ስለማይቻል ለውጥ መደረግ አለበት የሚል እምነት አላቸው። የስለላው መረብን ቢሆን ስለ ተዳከመ ግንኙነት ለማድረግ ከባድ አይሆንም። በቅርቡ የተካሄደው ከሳዑዲ አረቢያ ጋር አጋርነት የተባለው ነገር ውጤቱም አዎንታዊ አልነበረም። ብዙ ኤርትራውያን በተለይም ከፍተኛ ባለሥልጣኖች አልተቀበሉትም። ከሳዑዲ አረቢያ ጋር የተደረገው ግንኙነትም በተቀያያሪነት የኤርትራ አቋም ምክንያት ጥርጣሬ ውስጥ በመግባታቸው ብዙም አልተራመደም። ከሁሉም የባሰው ደግሞ የኢትዮጵያ ተቃዋሚዎችን መልምሎ አሰልጥኖና አጠናክሮ የኢትዮጵያን መንግሥት ለመገልበጥ የተደረገው አስር ዓመታት የፈጀ ዕቅድ ሁሉ መክሸፉ ነው። ከሸፈ ሲሉ እንዴት ተዳይ ነገር እቶም ልማት ሰራዊት በመጀመሪያ ደረጃ እነዚያ የሰለጠኑ የተባሉት የደምሂት ሰራዊት እስከነመሪያቸው መሪያቸው ኢትዮጵያ ገቡ። የተቀሩት ደግሞ እነዚያ የደቡብ እንቅስቃሴ የተባሉትም መሪያቸው ይዞ በደቡብ ኢትዮጵያ በኩል ሊያስገባቸው ሲሞክር የኢትዮጵያ መንግስት ድንበር ላይ ተቀብሎ አሰራቸው። በዚህ መልክ ውጥኑ ከሽፏል። ዶክተር አሰፋው ተከስተንና ባልደረባይን አዳነችን ላመስግንና ወደ ቀሪ ዝግጅት እንተላለፍ። ዝግጅቶቻችንን በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ፕሮግራሙን እየመራችልን ያለችው ብርሃን አይሉ ነች። ተከታዩ ዝግጅት የሙዚቃ ቃና ነው። ጽዮን ግርማ ከምሽቱ ምርጥ ምርጥ የባህር ማዶ ጣዕመ ዜማ ጋር አብራችሁ ትቆያለች። እንደምናመሻችሁ፣ እንደምንሰነበታችሁ ውድ የሙዚቃ ቃና ፕሮግራም አድማጮች የሙዚቃ ቃና ሁሌም ቅዳሜ ቅዳሜ በዚህን ሰዓት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል ለእናንተ ለአድማጮቻችን ተመርጠው የተዘጋጁ ምርጥ ምርጥ ጣዕም ያላቸው የእንግሊዝኛ ዜማዎች የሚቀርቡበት ዝግጅት ነው። ለዛሬ ጥር 28 ቀን 2008 ዓ.ም ሙዚቃዎቹን መራርጬ ሳስተናግዳችሁ አብሬያችሁ የማመሸው ጽዮን ግርማ ነኝ። አብራችሁ ይቆዩ። ሴፕቴምበር አርዝ ዊንድ ን ፋየር የተሰኙ አሜሪካውያን የሙዚቃ ቡድን የተጫወቱትን ዜማ ነበር ያደመጥ ነው። የዚህ ሙዚቃ ቡድን መስራች እንደ አውሮፓውያን አቆጣጠር በ1941 ዓ ም ሜምፊስ ቴኔሲ ውስጥ የተወለደው ሞሪስ ዋይት ሲሆን ባንዱ አርኤንድ ቢ፣ ሶል፣ ፋንክ፣ ጃዝ፣ ዲስኮ፣ ፖፕ፣ ሮክ፣ ላቲንና የአፍሪካ ሙዚቃ ስልቶችን የሚጫወቱ ታዋቂ የሙዚቃ ቡድን ነበር። ለሀያ ያህል ጊዜ የግራሚ ሽልማት ታጭተው ስድስት ጊዜ አሸንፈዋል። ሞሪስ ዋይት ይህን ባንድ በ1969 ዓ ም ሲያቋቁመው ሳልቲ ፔፐርስ የሚል ስያሜ ሰጥቶት የነበረ ሲሆን በኋላም ወደ ሎስ አንጀለስ አቅንቶ ባንዱን እንደገና ሲያቋቁመው ኤርዝ ዊንድ ኤንድ ፋየር የሚል ስያሜ ሰጠው። ሞሪስ ዋይት በተወለደ በ74 አመቱ ባሳለፍ ነው ሐሙስ ጥር 26 ቀን ህይወቱ አልፏል። አይኒድዩ ከሞሪስ ዋይት ስራዎች አንዱ ነው። አድምጠ ነው እንመለስ። the <laughs> ስ ዋይት ና ባንዱ ኤርስ ዊንድ ን ፋየር በርካታ ስራዎችን ሰርተዋል። የሞሪስ ዋይትን ህልፈተ ህይወት በማህበራዊ ድረ ገጹ ላይ በማስፈር ለዓለም ህዝብ የተናገረው ታናሽ ወንድሙ ቨርዲን ዋይት የዚሁ ባንድ ቤስ ጊታር ተጫዋች ነው። ሻይኒንግ ስታር ሌላው የኤርስ ዊንድ ን ፋየር ስራ ነው። አብረን እናዳምጠው። የተከበራችሁ ና የተወደዳችሁ አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል የሚተላልፈውን የሙዚቃ ቃና ፕሮግራም ነው። ስለ ሞሪስ ዋይት ህልፈተ ህይወት ሳነሳ በቅርቡ በተጠናቀቀው የአውሮፓውያኑ 2015 አጋማሽ ላይ ከዚህ ዓለም በሞት የተለዩ ሁለት አንጋፋ ድምፃውያንን አስታወስኩ። ፐርሲ ስሌጅ እና ቢቢ ኪንግ በአላማባ ግዛት በሊንተን ከተማ በ1940 የተወለደው ፐርሲስ ልጅ የግብርና ስራ እየሰራ ነው ያደገው። በኋላም ሆስፒታል ውስጥ ይሰራ ነበር ና እዛ ዘፈን መጫወት ጀመረ። ሁን ኤማን ላቭ ዘ ውመን የተሰኘ ነጠላ ዜማው ለሀምሳ አመታት ያህል ሳይደበዝዝ የተወደደለት ዜማው ነው። ኤስተር ፊሊፕስ ና ማይክል ቦልተንን ጨምሮ ከስድስት በላይ ድምፃውያን ይህን ዜማ ደግሞ ተጫውተውታል። ፐርሲስ ልጅ በሚያዝያ አስራ አራት ሁለት ሺ አስራ አምስት ነበር ህይወቱ ያለፈው ተወዳጅ surround when a man loved the woman not them though. የፐርሲ ስሌጅ ወን ኤማን ላብ ተ ወመን የተሰኘውን ዜማ ነበር ያደመጥ ነው። በተወለደ በ89 ዓመቱ ላስ ቬጋስ በሚገኘው መኖሪያ ቤቱ በግንቦት ወር 2015 ሕይወቱ ወዳለፈው እውቁ አሜሪካዊ ድምፃዊ ቤቢ ኪንግ ስራ ንለፍ ዘ ትሪል ኤዝ ጎን ይላል። የብሉስ ስልት ንጉስ በመባል የሚታወቀውን እውቁ አሜሪካዊ ድምፃዊና የጊታር ተጫዋች ቤቢ ኪንግን በትሪል ኤድስ ጎን የተሰኘውን ስራ ነበር ያደመጥ ነው። ዛሬ ፌብርዋሪ ስድስት ወይም ደግሞ ጥር ሀያ ስምንት እውቁ ጃማይካዊ የሬጌ ሙዚቃ ቀንቃኝ ቦብ ማርሊ የተወለደበት እለት ነው። ቦብ ማርሊ በተወለደ በ36 አመቱ በ981 እንደ አውሮፓውያን አቆጣጠር ማለት ነው። በግንቦት ወር 981 ዓ ም ነው ህይወቱ ያለፈው። ህይወቱ ካለፈ ደግሞ 36 አመት ተቆጥረዋል። ቦብ የተወለደበትን የዛሬዋን እለት ለማስታወስ ስትሪት አፕ እያለ የቀነቀነውን ዜማ እናዳምጥለት። ባለፈው ሳምንት ድምፃዊ፣ የዘፈን ግጥም ጸሐፊ፣ የራፕ ስልት አቀንቃኝ፣ ፕሮዲውሰር፣ ተዋናይ እንዲሁም በንግድ ስራ ላይ የተሰማራው ባለ ሀብቱ ኤኮን እዚህ አሜሪካ ድምጽ ሬዲዮ ጣቢያ ግቢ ውስጥ ነበር። ለአሜሪካ ድምጽ አገልግሎት ኢንግሊሽ ቱ አፍሪካ ና ፍሬንች ቱ አፍሪካ ለአፍሪካውያን በእንግሊዝኛ ና በፈረንሳይኛ ቋንቋ ለሚተላለፉት የአሜሪካ ድምጽ ዝግጅቶች ቃለ ምልልስ ሰጥቶ ነበር። እናም ኤኮንን ሳየው And yesun Zema, Lemonal Kabizim, Freedom with Senyon Zemon From Senegal, West Africa, to St. Louis, Missouri. Thanks to Catherine dunham for giving my pops his glory. He came down with his crown and a dream to change the world. In a free uplifting world. And that's all we ever want. Mom came a little after, gave birth to my brother. And then all of the pressure made them fight one another. You see, the pain would never last. Did the best with what they had. He knew the world was out for grabs. And he searched to i never knew i'd have to hustle just to make it through so i found myself skipping school because the girls don't think i'm cool and because of that i didn't care whether or not i went to jail i just wanna be treated fair because that's all i ever knew telling me i need to slow down because everybody in the whole town because they know how i get down ፍሪደም የኤኮንን ዜማ ነበር ያደመጥ ነው። አሁን ደግሞ ለስለስ ወዳ ለዜማ ሉሰዳችሁ የሩሲያ ተወላጅ ወደሆነችው እንግሊዛዊት ኬቲ መለዋ የዚህችን ወጣት ድምጻዊ አይክራይድ የተሰኘ ዜማ ባለፈው ሳምንት ጋብዣችሁ ነበር። ዘ ዋልስ ኦፍ ዘ ወርልድ ደግሞ የዛሬው ግብዣይ ነው። But I never noticed it in the sky before. And you don't need to worry, cause I need your love, my friend. There's a strong kind of feeling when I know. Nobody alive can take it away from me and I feel like I've known you for a thousand years Bring it out into the light cause I think I'm gonna ride it on the wall. love I hold for you I will write it on the walls of the world so that the sun won't fade away the words I say to you I የተከበራቸው የሙዚቃ ቃን አድማጮች የተመደበልኝ የአየር ሰዓት ወደ መጠናቀቁ ነው። ከዛ በፊት ግን በዚህ ሳምንት በአሜሪካ የሙዚቃ የደረጃ ሰንጠረዥ ማለትም ቢልቦርድ ላይ ከአንድ እስከ አስር ከተቀመጡት ውስጥ ጥቂቶቹን መራርጬ ላስደምጣችሁ። የወጣቱ ድምፃዊ ጀስቲን ቢቨር ዜማዎች በአንደኛና በሁለተኛ ደረጃ ላይ ተቀምጠዋል። ላቭ ዩርሰልፍ በአንደኛ ደረጃ ላይ ይገኛል። ጀስቲን ቢቨር ላቭ ዩርሰልፍ In all the clubs you get in using my name You think you broke my heart, oh girl, for goodness sake eh? You think I'm crying on my own, while well, I ain't And I didn't wanna write a song Cause I didn't want anyone thinking I still care or don't But you still hit my phone up and baby, I'll be moving on, and I think it should be something I don't wanna hold back. Maybe you should know that my mama don't like you, and she likes everyone. And I never like to admit that I was wrong, and I've been so caught up in my job, didn't see what's going on, but now I know. I'm better sleeping on my own. Cause if you like the way you look that much, oh baby, you should go and love yourself. And if you think that I'm still holding on to something, you should go and love yourself. When you told me that you hated my friends. The only problem was with you and not them. And every time you told me my opinion was wrong, it tried to make me forget where I came from. And I didn't want to write a song, cause I didn't want anyone thinking I still care or don't. But you still hit my phone up and baby i'll be moving on and i think it should be something i don't want to hold back maybe you should know that my mama don't like you and she likes everyone የተከበራችሁና የተወደዳችሁ የሙዚቃ ቃና ፕሮግራም አድማጮች፣ አቀናባሪ ብርሃን ኃይሉ የአየር ሰዓትሽ ተጠናቋል ብላኛለች። ዘወትር ቅዳሜ ማታ የሚተላለፈውን የሙዚቃ ቃና በኢንተርኔት መከታተል የምትፈልጉ አማሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ሆርን ዶት ሞቢ ላይ ማዳመት ትችላላችሁ። በፌስቡክና በትዊተር ቪኦኤ አማሪክ ብላችሁ ተከተሉን፣ ተነጋገሩ። ወይም ሆርን አት ቪኦኤ ኒውስ ዶት ኮም በኢሜይል አድራሻችን ጻፉልን። እንዲሁም ለሙዚቃ ቃና ፕሮግራም ብላችሁ አስተያየት ስጡን፣ ሙዚቃ ምርጫዎቻችሁንም ላኩልን። የሙዚቃ ቃና በሚለው የፌስቡክ ገጻችን ላይ ተከተሉን። ለዛሬ በዚህ ሳምንት የአሜሪካ ቢልቦርድ የደረጃ ሰንጠረዥ ላይ በአራተኝነት ደረጃ የሚገኘውን ሄሎ የተሰኘ የአደለን ዜማ ጋብዤ ልሰናበታችሁ። ደህና ደሩ ሎ ስ To go over everything. They say the time's supposed to heal you, but I ain't done much healing. Hello, can you hear me? I'm in California dreaming about who we used to be when we were younger and free. I've forgotten yeah. how it felt before yeah. the world we fell we at our feet. There's we're such we're a, a yeah. difference yeah. between yeah. us yeah. and yeah. a million. Miles. አድማጮች አሁን የማጠቃለያ ወሬዎቹን አሰማለሁ። ዛሬ ቅዳሜ ከፓኪስታኗ ዋና ከተማ ኢስላማባድ ላይ የተሰባሰቡት የዩናይት ስቴትስ፣ የቻይና፣ የፓኪስታንና የአፍጋኒስታን ልኡካን አባላት በአፍሪቃ በአፍጋኒስታን መንግስትና በአፍጋኑ የታሊባን ቡድን መካከል የቀጥታ ሰላም ንግግር ማካሄድ የሚያስችል የሂደት መርሃ ግብር ነደፉ። በሌላ አፍጋን ነክ ዜና የአገሪቱ ብሔራዊ ጸጥታ ኃይሎችና የዩናይት ስቴትስ ሰው አልባ ተዋጊ አውሮፕላኖች ፓኪስታንን በሚያዋስነው ምስራቃዊ ክፍል በጋራ ባካሄዱት የማጥቃት እርምጃ እስካሁኑ መረጃ ቁጥራቸው ሀያ ስምንት የሚደርስ ጽንፈኛው እስላማዊ ቡድን ተዋጊዎች መገደላቸውን ባለስልጣናቱ አስታወቁ። በዛሬው ዕለት በደቡባዊ ታይዋኗ የታይናን ከተማ በደረሰ ርዕደ መሬት አንድ ግዙፍ የመኖሪያ ቤት አፓርታማ ህንጻ ተደርምሶ የአንድ ጨቅላ ህጻንን ጨምሮ እስካሁን ባለው መረጃ የ11 ሰዎች ህይወት መጥፋቱ ተዘገበ። ቁጥራቸው የበዛ ሌሎች በህንጻው ፍርስራሽ ሳይያዙ እንዳልቀሩም የአካባቢው ባለስልጣናት ጨምረው ተናግረዋል። በብዙ መቶዎች የሚቆጠሩ የመቁሰል አደጋ እንደደረሰባቸውም ተዘግቧል። የዩናይት ስቴትስ የከርሰ ምድር ቅርስ አፈጣጠር እንቅስቃሴና ታሪክ ጥናት ማዕከል እንዳመለከተው በሬክታር ስሌት ስድስት ነጥብ አራት የተለካ ወደ መሬት የሁለት ሚሊዮን መኖሪያ ከሆነችው ከደቡባዊቱ ምስራቋ የታይዋን ከተማ የታይናን ከተማ አርባ ኪሎ ሜትሮች ርቆ በሚገኝ ስፍራ በአገሬው ሰዓት አቆጣጠር ከሌሊቱ አስር ሰዓት ግድም ላይ ነው የደረሰው። የፕሬዝዳንት አሳድ አስተዳደር እያደረሰ ያለውን የከፋ ጥቃት በመሸሽ ሳምንቱን እየጎረፉ ያሉትን በብዙ ሺዎች የሚቆጠሩ ስደተኞች ድንበሯን እንድትከፍት ቱርክን የአውሮፓ ህብረት አሳሰበ። የተፈጥሮ አካባቢ ጉዳት የዘመናችን ትልቁ ችግር ነው ሲሉ የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ በዛሬ ዕለት ለአሜሪካ ህዝብ ባሰሙት ሳምንታዊ የሬዲዮ መልእክታቸው አስታወቁ። አድማጮች የማጠቃለያ ወሬዎቹ እነኚሁ ነበሩ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። በነገ ምሽት ዝግጅቶቻችን እንገናኝ። በእኔ በኩል በምሽቱ ፕሮግራም አዘጋጆች ፕሮግራሙን ከቴክኒክ መሐንዲሶቹ ጋር ባቀናበረችልን ብርሃን ኃይሉና በሌሎችም ባልደረቦች ስም እሰናብታችኋለሁ። ሰሎሞን አባተ ነኝ። በሰላም እደሩ።